የአሜሪካ ድምጽ ነው በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ሻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የህዳር 3 ማክሰኞ ምሽት 2017 ዓ ም ዝግጅታችን ጀመረ።

እና ቀጠናዊ ዘገባዎችን ይዘናል። ሰላም ጤና ስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈው መሰናዶ እየመራው ኤደን ገረመው አብሬያችሁ ዘልቃለሁ። ንጉሱ ታምሬ ስርጭቱን ገዜ ከስቱዲዮ ያቀናብርልናል። ጽዮን ግርማ ዋና አዘጋጇ ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ለአለም አቀፍ እንዲሁም ለሀገር ውስጥ ዜናዎች ወደ አስማማየ ነው እመራችኋለሁ። ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን በድጋሚ እንደምን አምሽታችኋል። የሰዓቱን ዜናዎች የማሰማችሁ አስማማየ ነኝ። በቅድሚያም የኢትዮጵያ የፕሬስ ነጻነት ለማክበር ቃል እንድትገባ ሲፒጄ ጠየቀም። የኢትዮጵያ ባለስልጣናት ሀገሪቱ የፕሬስ ነጻነት ይዞታዎቿ እንድታሻሽልና ለጋዜጠኞች ደህንነት ዋስትና እንድትሰጥ የቀረቡላት ምክረ ሀሳቦች ዛሬ እየተካሄደ ባለው የተባበሩት መንግስታት ሁሉን አቀፍ የሰብአዊ መብቶች ግምገማ ተቀብለው ተግባራዊ እንዲያደርጉ ሲፒጄ ጥሪ አቅርቧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ካውንስል የኢትዮጵያ አጠቃላይ የሰብአዊ መብቶች ይዞታ ላይ የሚያተኩረው ግምገማ በዛሬ ዕለት እየተካሄደ ሲሆን ሲፒጄ እንደ አውሮፓውያን አቆጣጠር የ2019 የፕሬስ ነፃነትና የጋዜጠኞች ደህንነት ይዞታዋን የገመገመበትን ሪፖርቱን አስቀድሞ ለምክር ቤቱ አስገብቷል። የመንግስታት ድርጅት የሰብአዊ መብት ኮሚሽን ግምገማ የሀገራትን የሰብአዊ መብት ሪከርድ የሚገመግም ሲሆን ሀገራት አለም አቀፍ የሰብአዊ መብት ግዴታዎችን በተሻለ ለመወጣት እንዲችሉ የቀረቡ ሀሳቦችንም ያጤናል። ሲፒጄ ለመንግስታት ድርጅት ያቀረበው ሪፖርት በኢትዮጵያ ጋዜጠኞች ላይ የሚደርሱ የዘፈቀደ እስር፣ አካላዊ ጥቃትና ወከባ እንዲሁም እጅግ ጥብቅ የሆኑ የህግ ገደቦች በሚመለከት ዘርዝሯል። ሲፒጄ በሪፖርቱ በእስር ላይ ያሉ ጋዜጠኞች በአስቸኳይ እንዲለቀቁ፣ በጋዜጠኞች ላይ የሚደርስ ጥቃቶች ምርመራ እንዲካሄድ፣ ጥቃት አድራሾች በተጠያቂነት እንደሚያዙ እንዲረጋገጥ የሚሉ ምክር ሀሳቦችን አቅርቧል። አፋኝ የሆኑ ህግጋት ዓለም አቀፍ የሰብዓዊ መብት ደረጃን በሚያከብር መልኩ እንዲሻሻል ሲልም ትራምፕ ድንበር ቁጥጥር ዋና ባለሥልጣንና በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደራቸውን ሾሙ። የዩናይትድ ስቴትስ ተመራጩ ፕሬዚዳንት ዶናልድ ትራምፕ ህጋዊ ሰነድ የሌላቸውን ብዛት ያላቸው ፍልሰተኞች እንደሚያባርሩ በምረጡኝ ዘመቻቸው የገቡትን ቃል የሚያስፈጽሙላቸውን ባለሥልጣን ሹሟል። የድንበር ቁጥጥር ዋና ባለሥልጣን ቦርደር ዛር ሆነው የተሾሙት በአንድ ወቅት የኢሚግሬሽን ጉዳይ ዋና መስሪያ ቤት ተጠባባቂ ዳይሬክተራቸው የነበሩት ታም ሆማን ናቸው። ትራምፕ ትላንት ማታ በትሩዝ ሶሻል ማህበራዊ መገናኛቸው ባወጡ ጽሁፍ ለድንበሮቻችን ጥበቃና ቁጥጥር ከሳቸው የተሻለ ሰው አይገኝም ብለዋል። ተመራጩ ፕሬዚዳንት በስደተኞች ጉዳይ ሌላው አክራሪ አቋም ያላቸው የሆኑትን ስቲቨን ሚለርን የጽህፈት ቤታቸው የፖሊሲ ጉዳዮች ምክትል ኃላፊ አድርገው እንደሚሾሟቸው የዩናይትድ ስቴትስ የዜና አውታሮች ዘግቧል። ትራምፕ በተጨማሪም በዩናይትድ ስቴትስ ኮንግሬስ ካሏቸው ዋና ዋና ደጋፊዎች አንዱ የሆኑትን የኒውዮርክ የተወካዮች ምክር ቤት አባል ኤልሲ ስቴፋኒክን በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር እንዲሆኑ ሹሟቸዋል። ተመራጩ ፕሬዚዳንት ሴናተር ማርኮ ሩቢዮን የውጭ ጉዳይ ሚኒስትራቸው ያደርጓቸዋል ተብሎ እንደሚጠበቅ ትላንት ሮይተርስ ስማቸው እንዳይገለጽ የጠየቁ ምንጮችን ጠቅሶ ዘግቧል የትራምፕ ሆኑ የሴኔተር ርቢዮ ተወካዮች አስተያየት ለማግኘት እንዳልተቻለም ሮይተርስ አመላክቷል። የዩናይትድ ስቴትስ የተወካዮች ምክር ቤት አባል ማይክ ሆልዝን የብሔራዊ ጸጥታ አማካሪያቸው እንዲሆን የጠየቋቸው ሲሆን የቀድሞ የኒውዮርክ የዩናይትድ ስቴትስ ምክር ቤት ተወካይ ሊዜልዲንን ደግሞ ለአካባቢ ጥበቃ መስሪያ ቤት ኃላፊነት መምረጣቸው ተዘግቧል። የኤሊስ ስቴፋኒክና የሊዜልድ ሹመት በመወሰኛው ምክር ቤት መጽደቅ ይኖርበታል። በተያዘ ትራምፕ የአየር ንብረት ለውጥ ለመቆጣጠር በታለቡ ፖሊሲዎች ላይ አነጣጥሮ አልተባለም። ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆኖ በድጋሚ መመረጣቸው ብሎም በሪፐብሊካን የህግ መወሰኛው ምክር ቤት መቆጣጠራቸው ብዙዎችን የሀገሪቱን የአየር ንብረት ፖሊሲዎች መሰረዝ ሊያስከትል እንደሚችል የአየር ንብረት ደህንነት አዋቂዎች ተናገሩ። የከባቢ አየር ግለት የሚያስከትል ጋዝ ልቀትን ለመቀነስ ከሁሉም ውጤት ያስመዘገቡ ሲሉ የዘርፉ አዋቂዎች የዘረዘሯቸው ስራዎች ትራምፕ እርምጃ ወስዳለሁ ብሎ ያነጻጥሩባቸው ፖሊሲዎች መሆናቸውን የአሶሲትድ ፕሬስ ዘገባ አመልክቷል። ዶናልድ ትራምፕ አየር ንብረት ለውጥ ፖሊሲዎች ላይ እርምጃ የሚወስዱት በከባድ የሙቀት ማዕበል ብዙ ሰዎች ህይወት እየጠፋ ባለበትና የአካባቢ አየር ብክለት ከምንጊዜውም በላይ አስከፊ ደረጃ ላይ በደረሰበት በአሁኑ ወቅት መሆኑን ያከለው ዘገባው፣ አያይዞም ዩናይትድ ስቴትስ እጅግ አውዳሚ በሆኑ ሁለት የባህር ማዕበል ወጀቦች ሄሪኬን መመታቷንም አስታውሷል። በተያያዘ ዜና የዓለም መሪዎች የተሰባሰቡበት የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ዛሬ ማክሰኞ አዘርባጃን ዋና ከተማ ባኩስ ተከፍቷል። ከቀደሙት ጉባኤዎች በተለየ በዘንድሮ ስብሰባ ላይ ያልተገኙ ታላላቅ ሰዎችና አገራቶችም አሉ። ከዚህ ቀደም የተካሄዱት ጉባኤዎች ከዓለም ዋንጫ ውድድር በሚስተካከል ደረጃ ዝነኞችን ያሰባስቡ እንደነበሩ የገለጸው የአሶሴትድ ፕሬስ ዘገባ በዘንድሮ ጉባኤ የ13ቱ ግንባር ቀደም በካይ ካርቦን ዳይኦክሳይድ አፍላቂ አገሮች መሪዎች እንደማይሳተፉ አመልክቷል። 13 ሀገሮች እንደ አውሮፓውያን አቆጣጠር ባለፈው 2023 ዓ ም ከተለቀቀው የዓለም የአየር ንብረት የሚያግል በካይ ጋዝ 70 ከመቶን ያፈለቁት መሆናቸውን ዘገባው ጠቁሟል። የቻይና የዩናይትድ ስቴትስ መሪዎች የማይገኙ ሲሆን ህንድና ኢንዶኔዥያ መሪዎቻቸውን እንደማይልኩ ተገልጿል። በመሆኑም ከዓለም 42 ከመቶን የህዝብ ብዛት የያዙ ሀገራት አራት ሀገሮች መሪዎቻቸው በጉባኤው ላይ ንግግር እንደማያደርጉ ዘገባው ጨምሮ አመላክቷል። ጋዛ ውስጥ 14 ሰዎች ተገደሉ። ቤሮት ላይ የአየር ድብደባ ተፈጸመ። እስራኤል ጋዛ ውስጥ ባደረሰቻቸው ጥቃት ቢያንስ 14 ሰዎች መገደላቸውን የፍልስጤን ባለስልጣናት ተናግረዋል። በተያያዘ ዜና ደቡባዊ ቤሮት ዳርቻ በሚገኙ የመኖሪያ ሰፈሮች የእስራኤል አየር ኃይል ጥቃት ማድረሱ ተዘግቧል። ነዋሪዎቹ እንዳሉት የእስራኤል ኃይሎች ነዋሪዎች እንዲወጡ ትዕዛዝ ከሰጡ ግማሽ ሰዓት ባልሞላ ጊዜ ሰማዩ በጢስ ተሸፍኗል። ውጊያው የቀጠለ ሲሆን ዓለም አቀፍ የረድኤት ድርጅቶች ባወጡት ሪፖርትም እስራኤል ወደ ጋዛ ሰርጥ ተጨማሪ እርዳታ እንዲገባ እንድትፈቅድ በዩናይትድ ስቴትስ የተቀመጠውን የዛሬ ማክሰኞ ቀነ ገደብ አለማክበሯን ገልጸዋል። የእስራኤል የጦር ኃይል በበኩሉ በጥቃቱ በዋናነት የሚያተኩርበት ወደ ሆነው ወደ ሰሜናዊ ጋዛ ብዙ መቶ የምግብ አቅርቦት ጥቅሎችና ውሃ እንዲገባ አድርገናል ሲል አስታውቋል። ባለፈው እንደ አውሮፓውያን አቆጣጠር ጥቅምት ወር የባይደን አስተዳደር እስራኤል ተጨማሪ ምግብ እርዳታና ሌላም አቅርቦት ወደ ጋዛ እንዲገባ እንድትፈቅድ አለዚያ ወታደራዊ እርዳታ ሊቀንስባት እንደሚችል ማስጠንቀቁም ይታወሳል። ትራምፕ መመረጣቸውን ተከትሎ የቢትኮይን ዋጋ ሻቅቧል። በዩናይትድ ስቴትስ ዶናልድ ትራምፕ በፕሬዚዳንታዊ ምርጫ ማሸነፋቸውን ተከትሎ አስተዳደራቸው ለኢንተርኔት መገበያያ አመች ሁኔታን ያመጣል በሚል በፈጠረው ከፍተኛ ተስፋ ዛሬ የቢትኮይን ዋጋ ወደ ዘጠና ሺህ ገደማ ማሻቀቡ ተገልጿል። ከዓለም ትልቁ ክሪፕቶ ወይም በኢንተርኔት ላይ መገባበያ ገንዘብ ቢትኮይን ከአሜሪካ ምርጫ ወዲህ በቀጠሉት ቀናት በዓለም ግቢ ትልቁ ትኩረት ከሳቡ መካከል ሲሆን ከምርጫው ወዲህ ዋጋው ከ30 ከመቶ በላይ አድጎ በ89982 ዶላር ተሽጧል። የኢላን መስክ የአውቶሞቢል ኩባንያ ቴስላ ዋጋም በ40 ከመቶ ገደማ ማደጉን የሮይተርስ ዘገባ አመላክቷል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሄቲ ውስጥ ወረቦሎች ትላንት ሰኞ ዋና ከተማዋ ፖርት ኦፕሪንስ አውሮፕላን ጣቢያ በማረፍ ላይ የነበረ መንገደኞች አውሮፕላን ላይ መተኮሳቸውን ተከትሎ የአውሮፕላን ጣቢያው ተዘግተዋል። በአውሮፕላኑ ላይ ጥቃቱ የተፈጸመው የአዲሱ የሽግግር ጠቅላይ ሚኒስትር ቃለ መሐላ ስነስርዓት እየተካሄደ በነበረበት ወቅት ሲሆን ጥቃቱን ተከትሎ አንዳንድ አየር መንገዶች በጊዜያዊነት የሄቲ በረራዎችን አቋርጠዋል። በሌሎች የዋና ከተማ አካባቢዎችም በታጠቁ ወረቦሎችና በፖሊሶች መካከል ተኩስ እየተካሄደ ሲሆን ወረብሎቹ ባለጸጎች በሚኖሩበት የከተማ አካባቢ መኖሪያ ቤቶች ማቃጠላቸውን አሶሼትድ ፕሬስ ዘግቧል። በመጨረሻም ቻይና ውስጥ የመኪና አሽከርካሪ 35 ሰዎች ገጭቶ ገደለ። ዙሃይ በተባለች የደቡባዊ ቻይና ከተማ አንድ የመኪና አሽከርካሪ በስፖርት ማዕከል ስፖርት ሲሰሩ የነበሩ ሰዎች መሀል መኪናውን እየነዳ ገብቶ 35 ሰዎች ሲገድል ሌሎች 43 ሰዎች ማቁሰሉን ፖሊስ አስታውቋል። የ62 ዓመቱ የመኪና አሽከርካሪ በቁጥጥር ስር መሆኑን ፖሊስ ትላንት ሰኞ ማታ አስታውቋል። ድርጊቱ ሆን ተብሎ የተፈጸመ ጥቃት ወይም አደጋ ይሁን ለጊዜው አለመታወቁን ፖሊስ አመላክቷል። ድርጊቱ የተፈጸመው ከተማዋ በየዓመቱ የቻይና ሕዝባዊ ነጻ አውጪ ሰራዊት የአቪዬሽን ትርኢት የምታስተናግድ ስትሆን ትርኢቱ ዛሬ ማክሰኞ ተከፍቷል። አድማጮቻችንና ተመልካቾቻችን የሰዓቱ የዓለም አቀፍ ዜናዎች እነዚህ ነበሩ። ለቀሪ ዝግጅቶች ወደ ሄደ ልምራችሁ Thank የተከበራቸው አድማጭ ተመልካቾቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የህዳር 3 2017 ዓም የማክሰኞ ምሽት ዝግጅታችንን ነው። የዓለም አቀፍ ዜናዎችን ያደረሰን አስማማው ነውን እዚህ ላይ እናመሰግናለን። በመከታተል ላይ የምትገኙትን ዝግጅት በማቀናበር እያገዘን ያለው ንጉሱ ታምሬ ነው ከዋና አዘጋጅ ጽዮን ግርማ ጋር፣ እንዲሁም ደግሞ መሰናዶውን በመምራት አብሪያችሁም ዘልቀው እኔ ኤደን ገረሙ ነኝ። ለምሽቱ ቀዳሚ ወዳደረግ ነው አብይ ርዕስ እንሻገር የምሽቱ ቀዳሚ አብይ ርዕሳችን መግቢያችን ላይ እንዳስተዋወቅ ነው በሰሜን ጎጃም ተፈጸመ በተባለ የድሮን ጥቃት በትንሹ አርባ ሶስት ሰዎች መገደላቸውን ነዋሪዎች ተናገሩ የሚለው ዘገባ ነው። ይሁን እንጂ ይህ ዘገባ አልደረሰም፣ እስከ በኋላ ወደ በኋላ ላይ የምናቀርብላችሁ ይሆናል። ወደ ሌላ ዘገባ እንሻገር። የመገናኛ ብዙሀን አዋጅ ማሻሻያ ረቂቅ ሕግ በመብት ተሟጋቾችና ሙያ ማህበራት ተቃውሞ ገጠመው። የኢትዮጵያ የመገናኛ ብዙሀን አዋጅ ቁጥር 1238 ህዝባር 2013ን ለማሻሻል ከሁለት ሳምንታት በፊት ለሕዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ በስራ ላይ የሚገኘው የመገናኛ ብዙሀን አዋጅ ጥበቃ የሚሰጣቸውን ነፃነቶች የሚገድብና የመገናኛ ብዙሀን ተቆጣጣሪው አካልም በአስፈጻሚው አካል ተጽዕኖ ውስጥ የሚከትነው ነው ሲሉ አስራ አራት የሰብአዊ መብት ተ መብት ድርጅቶችና የጋዜጠኛ ሙያ ማህበራት ተቃውሞ አቅርበዋል ኬኔዲ አባተ ዝርዝር አለው የኢትዮጵያ የመገናኛ ብዙሃን አዋጅ ቁጥር 1238 ህዳር 2013ን ለማሻሻል በሚል ከሁለት ሳምንት በፊት አርብ ጥቅምት 19 ቀን 2017 ዓ.ም የሕዝብ ተወካዮች ምክር ቤት የቀረበው ረቂቅ አዋጅ ማሻሻያ ካደረገባቸው ጉዳዮች መካከል የቦርዱ አባላት ከፖለቲካ ፓርቲ አባልነት ወይም ተቀጣሪነት የሚከለከሉበትን ሁኔታ የሚደነግገው ክፍል መሰረዝ፣ የባለስልጣኑ ዋና ዳይሬክተር በቦርዱ ተመልምሎ በሕዝብ ተወካዮች ምክር ቤት የሚሾምበት አካሄድ ተቀይሮ የዋና ዳይሬክተር ሹመት ለጠቅላይ ሚኒስትሩ መሰጠቱ ይገኙበታል። ረቂቁን ተቃውመው መግለጫ ያወጡት 14 የሰብአዊ መብት ድርጅቶችና የጋዜጠኞች የሙያ ማህበራት በነባሩ አዋጅ ለቦርዱ ተሰጥተው የነበሩት የፈቃድ ወይም የምዝገባ ምስክር ወረቀት አለማደስ፣ ማገድ፣ መሰረዝ፣ የጽሁፍ ማስጠንቀቂያ መስጠት፣ የመሳሰሉት ኃላፊነቶች አሁን ለባለስልጣኑ መሰጠታቸውም ስልጣንን ጠቅልሎ ለአንድ አካል ከመስጠትና በሂደትም ላልተገባ ተጽዕኖ በር ከመክፈቱ በተጨማሪ የባለስልጣ የሱዳኑን ገለልተኝነትና ነጻነት ጥያቄ ውስጥ የሚያስገባ ረቂቅ አዋጅ ያደርገዋል ብለዋል። ይህም በስራ ላይ የሚገኘው የመገናኛ ብዙኃን አዋጅ ጥበቃ የሚሰጣቸውን ነጻነቶች የሚገድብና የሚዲያ ተቆጣጣሪውን አካል በአስፈጻሚው አካል ተጽዕኖ ውስጥ ይከተዋል የሚል ስጋት አለን ሲሉም አክለዋል። የህግ ባለሙያዎች ለሰብአዊ መብቶች የተባለው የሰብአዊ መብት ድርጅት ተቃውሞ ካቀረቡት ድርጅቶች አንዱ ሲሆን የድርጅቱ ዋና ስራ አስኪያጅ አምሃ መኮንን ማሻሻያው ከሚዲያ ነጻነት ጋር የተያያዙ የነባሩን አዋጅ ድንጋጌዎች በእጅጉ የሚጎዳ ነው ብለዋል። አሁን በስራ ላይ ያለው ህግ ተሻሽሎ ላለፉት ስድስት አመታት ስራ ላይ ቆይቷል እና እንደሚታወቀው የሚዲያ ነጻነት ለዲሞክራሲ ግንባታ ቁልፍ ከሚባሉት እሴቶች ውስጥ አንዱ ነው። ይሄ ሆኖ ሲያበቃ ግን አሁን የሚዲያ ህጉን ለማሻሻል የተካሄደበትም አካሄድ ሆነ ማሻሻያ ሀሳብነት የቀረቡት ይሄንን በጣም በረጅም ርቀት ወደኋላ የሚመልሱ ናቸው የሚል እምነት ነው ያለን። አካሄዱን በተመለከተ በገለልተኛ ጥናት ተደርጎ አዋጁን ህጉን ለማሻሻል የተነሱ ሀሳቦች አሰራር ላይ ችግር ፈጥረዋል የተባለበትን ሁኔታ አናውቅም። እኛም አልተሳተፍንም፣ እንዲህ አይነት ጥናትም አናውቅም። ስለዚህ በድንገት ነው እንግዲህ አስፈጻሚ አካል ይህንን በጣም መሰረታዊ የሆነ ህግ በተለይም ከደግሞ ከህጉ ክፍል እንዳልኩት የሚዲያ ነጻነትን ለመጠበቅ ተብለው የተቀመጡ ድንጋጌዎችን ማሻሻል ሀሳብ የቀረበው ማለት ነው። በዋነኛነት የሚዲያ ነጻነትን ለማስጠበቅ ሆን ተብሎ ተካተው የነበሩ መጠበቂያ ድንጋጌዎችን ነው ላይ ነው ማላ የማላላት ውጤት ያላቸው የማስቀረት ውጤት ያላቸው የማሻሻያ ሀሳቦች የቀረቡት። ረቂቅ አዋጁ ለምክር ቤቱ አባላት በቀረበበት ወቅት ዋና ፈጉባኤ የታገሰ ጫፎ በመገናኛ ብዙሀን ይስተዋላሉ የተባሉ የሕግና የስነ ምግባር ጥሰቶችን ማረም እንዲቻል ተሻሽሎ የቀረበ አዋጅ መሆኑን አስረድተው ነበር። በመገናኛ ብዙሀን የሚስተዋሉ የሕግና የስነ ምግባር ጥሰቶችን በማረም የሕዝብ ጥቅምን ለማረጋገጥ የሚያስችል አስቻይ የቁጥጥር ስርዓትን በመዘርጋት እና ከመገናኛ ብዙሃን አውድ ነባራዊ ሁኔታ ጋር የሚመጣጠን ተቋማዊ አቅም ግንባታን ማጠናከር ያስፈልጋል። ለመገናኛ ብዙሃን ለሀሳብ ነጻነት የሰጠውን ነጻነት እንደተጠበቀ ሆኖ የተቋሙን አስቻይ የቁጥጥር ስርዓት በማረጋገጥ እና የሕዝብን ጥቅም የማስከበር አቅሙን ሊገድቡ የሚችሉ የህግ ድንጋጌዎችን ማዕከል ያደረገ ማሻሻያ ማድረግ አስፈላጊ ሆኖ ተገኝቷል። ረቂቁ በመገናኛ ብዙሀን ገለልተኝነት ላይ ተጽዕኖ ይኖረዋል በሚል ሶስት አባላት በእለቱ አስተያየታቸውን ሰጥተው ነበር። የኢዜማ ተመራጩ ዶክተር አወቀ ሀምዛዬ ከነዚህ አንዱ ናቸው። በቀድሞ አዋጅ ውስጥ ያሉት አንቀጽ ዘጠኝ ሁለት ና ሶስት ተሰርዟል። አንቀጽ ሁለት የሚለው አክቻሪ የቦርድ አባላት ህዝብ ግልጽ በሆነ ሁኔታ እንዲወያዩባቸው? የምጠቅስለው ግልጽነት እንዲኖር ለምንድን ነው የተሰረዙት? ሁለተኛው አንቀጽ 11 ስድስት የፖለቲካ ፓርቲ አባል ወይም ተቀጣሪ የሆነ የቦርድ አባል መሆን አይችልም የብሎ አሁን ይህ አንቀጽም ተሰርዟል። ይህ አንቀጽ መሰረዙ ገለልተኝነትን የሚጋፋና ሚዲያውንም የበለጠ የሚያጠብና ከህዝብ ሀብትነት ይልቅ ወደ አንድ ፓርቲ የመውሰድ ስለሆነ እነኚህ ለምን እንደተሰረዙ በቂ ምክንያቶች አልቀረበም። ሌላው ከኢዜማ የተመረጡት የምክር ቤቱ አባል ዶክተር አብርሃም በርታም ተከታዩም ብለዋል። በተለይ ከገለልተኝነት ጋር በተያያዘ አዋጁ ላይ በጣም ግልጽ አይደለም። በተለይ የፖለቲካ ፓርቲ አባል ቀድሞ የቦርድ አባል አይሆንም የሚል ነበር አዋጁ ላይ። አሁን ግን ይሄን ሰርዞታል አንቀጽ 11 ላይ ይሄ ትክክል አይደለም። ዋና አፈጉባኤው ታገሰ ጫፎ በጥያቄዎቹ ላይ ማብራሪያ ሳይሰጡ የአዋጁ ማሻሻያ ከአባላት የተነሱ አስተያየቶችና ጥያቄዎች ታክለውበት ለዝርዝር እይታ ለዲሞክራሲ ጉዳዮች ቋሚ ኮሚቴ እንዲመራ ድምፅ እንዲሰጥበት አድርገው በሙሉ ድምፅ ተመርቷል። የህግ ባለሙያዎች ለሰብአዊ መብቶች ዋና ስራ አስኪያጅ አማሀ መኮንን ስለ ቀጣዩ ሂደት ተከታዩን ምክር ሀሳብ አቅርበዋል አሁን ዲሞክራሲ ቋሚ ኮሚቴ ነው የተመራው። ያ ቋሚ ኮሚቴ የህዝባዊ የውይይት መድረክ ሊጠራ እንደሚችል እንገምታለን። በሚሰጠው ግብአት መሰረት ይሄ አሁን አስፈጻሚው አካል ያቀረበውን ሀሳብ ለመለወጥ እድል አለ የለም የሚለው ወደፊት የሚታይ ሆነው በዚህ መልክ መቅረቡና በደሞ እንዳልኩት በአዋጁ በጣም መሰረታዊ የሚባል ክፍል ላይ የሚዲያ ነጻነትን በቀጥታ በሚመለከተው የአዋጁ ክፍል ላይ የማሻሻያ ሀሳቡ ማንነጣጠሩ በኛ በኩል በጣም አሳሳቢ ነው እና ይሄ ጉዳይ ትኩረት ሊሰጠው ይገባል። አስራ አራቱ ድርጅቶች በመግለጫቸው ከረቂቅ አዋጁ ማሻሻያ ሂደት ጋር በተያያዘ በርካታ ጉዳዮች እንደሚያሳስቧቸው ገልጸው አስቸኳይ መፍትሄም ሊፈለግላቸው ይገባል ሲሉ በአጽንኦት አመልክተዋል። ለአሜሪካ ድምጽ ኬኔዳ አባተ፣ አዲስ አበባ። የተከታተላችሁት ለምሽቱ ቀዳሚ ያደረግነውን ዘገባ ነበር። የትንታኔው መጽሔት ይቀጥላል። መግቢያችን ላይ ያስተዋወቅ ነው ዘገባ አሁን ገብቷል። ንጉሱ ታምሬስ ነው እየነገረኛለው፣ ወደዛው ነው የምናልፈው። በሰሜን ጎጃም ተፈጸመ በተባለ የድሮን ጥቃት በትንሹ አርባ ሶስት ሰዎች መገደላቸውን ነዋሪዎች ተናገሩ። ባለፈው ማክሰኞ ሁለት ጥቅምት ሀያ ስድስት ሁለት ሺ አስራ ሰባት አመተ ምረት በሰሜን ጎጃም ዞን ዝብስት ወይም አርጌ በምትባል የገጠር ከተማ ላይ ተፈጸመ በተባለ የድሮን ጥቃት በትንሹ አርባ ሶስት ሰዎች መገደላቸውን ነዋሪዎችና የጤና ተቋማት እንዲሁም ሌሎች ምንጮች ገልጸዋል። ሆኖም አካባቢው በመንግስት ኃይሎች እና ና በፋኖ ታጣቂዎች መካከል የሚደረግ ግጭት እንደሌለም ምንጮቹ አክለው ተናግረዋል። በአሜሪካ ድምፅ ዘጋቢዎች የተሰናዳውን ዘገባ አሉላ ከበደ በመቀጠል ያቀርበዋል። በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከአንድ ዓመት በላይ የዘለቀ የትጥቅ ግጭት በሚካሄድበት የአማራ ክልል ሰሜን ጎጃም ዞን ዝብስት ወይም አርጌ በምትባል የገጠር ከተማ የድሮን ጥቃት መፈጸሙን ነዋሪዎች ተናግረዋል። ነዋሪዎቹ ሁኔታው ለደህንነታቸው ስለሚያሰጋቸውም ማንነታቸው እንዳይገለጽ ጠይቀዋል። ባለፈው ማክሰኞ ጥቅምት 26 2017 ዓ ም ከጠዋቱ አንድ ሰዓት ከአስር ላይ ተፈጸመ በተባለው በዚህ ጥቃት ቁጥሩ ወደ 10 ሺህ የሚገመት ህዝብ መኖሪያ መሆኗን የጠቀሱት ነዋሪዎች በአካባቢው በመንግሥት ኃይሎችና በፋነው ታጣቂዎች መካከል የሚደረግ ግጭት የለም ብለዋል። ሆኖም ቀደም ሲልም በዚች የገጠር ከተማ የሄሊኮፕተር ጥቃት ተፈጽሞ እንደነበር የገለጹት እነኚህ ምንጮች ባለፈው ማክሰኞ ደግሞ የድሮን ጥቃት መፈጸሙን አመልክተዋል። ለደህንነቱ በመስጋት ስሙን እንዳይጠቀስ የጠየቀ አንድ አስተያየት ሰጪ ሲያስረዳ በዕለቱ በአንድ የገበያ ማዕከል በአንድ ትምህርት ቤትና በጤና ጣቢያ ላይ በሦስት ዙር የተፈጸሙ የድሮን ጥቃቶች መመልከቱን አስታውቋል። መጀመሪያም የጤና ጣቢያውና የገበያ ማዕከሉ መመታታቸውን ይናገራል። እንግዲህ በዛን ሰዓት ሰው ቁሞ ራሱን ያይደሳቅ አልነበረም። ራስ በራሱ ራሱን ለማውጣት ነው የሚሮጥ። እኔ ጠገብ እንኳ ወደ ስምንት የሚሆን አስዋድር ተመቷል። ለቤተክርስቲያን ሲመለስ የነበርኩበት ላይ እና እኔ ገቢው አካባቢ ነው የነበርኩ ከቤተክርስቲያኑ ገቢው መቶ እርምጃ እንደዛ ይሆናል። በቃ ተው ከቤተክርስቲያኑ ወጠን ከበን እየተመለስን ነበር እና ወደ አስራ ሶስት ነው አስራ አራት እንሆናለን። ወደ ሰባት አካባቢ ነው ስድስት ወይ ሰባት አካባቢ ነው የተረፍነው። ቤተክርስቲያን ጠዋት እየተመለስን ነው የነበር ነጭ ልብስ ተለበስን። ነጭ ልብስ ተለበሳችሁ የመታቻችሁ ምናምን አሉ። ነጭ ልብስ ሱዶር ኑሮ አታያችሁ ምናምን አሉ። እኛ ደግሞ አብዛኛው እየተማርም ስላልሆነ እንደለበስ ነው የሚያወሩት። ይኸው አስተያየት ሰጪ ጨምሮ እንደገለጠው በጤና ጣቢያው ላይ በተፈጸመው የድሮን ጥቃት የወሊድ አገልግሎት ሕክምና ሲጠባበቁ የነበሩ አምስት ነፍሰ ጡር ሴቶች መገደላቸውን ተናግረዋል። በአንድ ቤት ውስጥ የነበሩ ሌሎች አምስት የቤተሰብ አባላትም በዚሁ ጥቃት መገደላቸውን ገልጦ በትምህርት ቤቱ ላይ በተፈጸመው ጥቃት ደግሞ አስራ አምስት ህጻናት ተገድለዋል ብለዋል። በአጠቃላይ በድሮን ጥቃቱ ከተገደሉት ሰዎች አብዛኞቹ እናቶችና ህጻናት መሆናቸውንም ጨምሮ አመልክቷል። የተቀበረ የዛው ዕለት ወደ አርባ ሶስት አካባቢ የሞተ ተነስቷል። ዘው እዛው ውጭ አለ እዛ በላይ አለ ግን የተለዩት አርባ ሶስት ይዘው ሁለት ነው የቀበር። ቁጥሩን አላወቅም። መለየት ይከብደናል። አሁን ከቆሰሉት በኋላ እንኳ ወደ ስምንት ነው ዘጠኝ ሙቷል። ሚታከምበት ቦታ ስለሌለ ማለት ነው እንግዲህ ዘመድ ዘመዱ ነው እያያዘ ነው፣ በወገን እየወሰድ በባህል መድኃኒት ምናምን ትለውን ሆን ነው እንጂ ቁስሉም ራሱ መጥፎ ነው። ሚድኑም አይመስለንም። በበነገተው ብዙ ነው የሞታል። የአምሳ ስምንት ነዛማ ይደርሳል። እንዲ እስካሁን አምሳ በላይማ እኛ እያለንም ሁመል አርባ ሶስት ወዲያው ቀብረናል። ማርያም ቤተክርስቲያን የተቀበሩ ቅርዙ የሚለዩት የሚለዩትን ሰው የራስ የራሱ እንዲያዘ ደ የተፈጸመው ምትን በጣም አስከፊ አሳዛኝ። አሁን በዚህም ሰዓት ጀመር ከተማ ውስጥ ፈልሷል። አንድም ህዝብ የለም ከተማ ውስጥ ኗሪ አንድም ሰው የለም። ሁለተኛው አስተያየት ሰጭም በተመሳሳይ በገበያ፣ በትምህርት ቤት እና በጤና ጣቢያ ላይ ሶስት የድሮን ጥቃቶች መፈጸማቸውን ገልጠዋል። ጥቃቱ ሲፈጸም በትምህርት ቤቱ አካባቢ ነበርኩኝ፣ ያለው ይኸው ሁለተኛው አስተያየት ሰጪ፣ የጤና ጣቢያውም ትምህርት ቤቱ አጠገብ እንደሆነና በመካከላቸው ያለች አንዲት ቀጭን መንገድ እንደምትለያቸው ተናግሯል። የመጀመሪያው ጊዜ መጣች፣ ተመለሰች፣ በኋላ ዙራ መታች። ያን ማስታወስ እንጂ እዛ በኋላ የተደረገው ነገር ማስታወስ አልችልም። ትምህርት ቤት ነው በቃ። በጣም ብዙ ሰው የሞተ ትምህርት ቤት ላይ ነው። ብዙ ያንን አስከሬኖችን ሳነሳ ቆይቻለሁ። የተወሰኑ ልጆች ነን በጋሬ ነው ወደ ቃል ስነ ስራ ሲደረግ በጋሬ ነው ያሉ ማሬ ቤተክርስቲያን የተቀበሩ የገዜ ላይ ደግሞ ብዙ ቦታዎች ላይ ነው የገጠር በተለይ በእለቱ ቀኑም ሙሉ አስከሬን ስንሰበስብ ውለናል። የሚለው አስተያየት ሰጪ መጀመሪያ አርባ ሶስት አስከሬኖች መቅበራቸውን ከዚያ በኋላ ደግሞ ሌሎች አምስት አስከሬኖች በአንድ የእርሻ ማሳ ውስጥ ማግኘታቸውን ይናገራል። ሰዎች የቤተሰብ አባላቸውን አስከሬኖች እየወሰዱ ሌላ ቦታ ሲቀብሩ ስለነበረም የሟቾች ቁጥር ከዚህም በላይ ሊሆን እንደሚችል አብራርተዋል። አንድ የጤና ጣቢያ ባልደረባ የሆኑ አስተያየት ሰጪም በበኩላቸው በዕለቱ የታዘቡትን ሁኔታ እንዲህ ይገልጻሉ። የመጀመሪያ መነሻው የሆነ ድምፅ የተሰማን የመጀመሪያ የወደቀው የሚሉት ከኳስ ሜዳው ነው የሚሉት። ከዛ በኋላ ገበያ ይጦታል። አሁንም የሆነ ድምፅ ተሰማንና በተወሰነ ደቂቃ

እንዲህ ሲል ያብራራል። የተላከብን ድሮን ነው። ድንፋጤ የሚል ድምፅ ነው የሚሰማ እና ብልጭ የሚል የሆነ ብልጭ ታረዛ ያሰማች እዛ አስከሬኑ ራሱ አልተገኘም። አሁን ሌላ መሳሪያ የመታቸው ሰዎች አሉ። እኛ ላይ አሁን ማለት ነው። ለምሳሌ ሞርተር የመታቸው አሉ። እነዚህ ሞርተር የመታቸው ቀላል ነው። አይተነዋል። ታመታቱ ማለት ነው። ሄሊኮፕተሩን እናውቀዋለን። ልጁ ነንም ሲመጣ ስለነበር ስለምናውቀው ሚጉም እናውቀዋለን። ብንጹም በአካልም ስለሚታይ ማለት ነው እኮ ለእይታ ራሱ ትንን ማየታችን በቃ ድምጿን ነው እንጂ አታይሽም። ራሱ እዛ ጥቃት ስትፈጽምብሽ ነው ምታያት እና መጣ መቆየታችን ወዲያው መጥለውም ትወጣ። የጤና ተቋሙ ባልደረባ ደግሞ በእለቱ ተፈጸም ባለው ጥቃት የተመዘገበውን የሟቾችን ና የቁስለኞች ብዛት ተናግረዋል። ከዱር ቤቴ ሰባት ኪሎ ሜትር ይመስለኛል ሁለት አምቡላንስ ቁስለኛ ላክና ወረ ዱር ቤቴ ሆስፒታል ላሊበላ ላይ መከላከያ መጥቶ ቁማለካ ከዛ አምቡላንስ ላይ ሲተኩሱባቸው አምቡላንሶች ተመለሱ። የተረፈ ሰው የለም ሞቱ። እንደ ተቀላላ ከመረጃ ላይ ፕሪስክራይብ ያደረገ ነው። ቁስለኛ ወረ አራት ሰዎች ናቸው ተጎጆ የነበሩ አሁን ግን በድንጋጤ በምናምን ለካ እየተቆሰሉ ምናምን በኛ በገጠሩም እየወደ የወደቁ አሉ። ከእኛ ጋር በጣም ወረፋ ስለነበረ እንደነገሩ ኛም ደንቀ ስለነበረ ከሚሞቱ እያሉ ገጠር የተሳደዱ አሉ ለካ እና ወረመቶ አካባቢ የደረሰ ይመስለኛል። አጠቃላይ ጉዳት ደንበሷቸው ወረ አምስት አፖርሽን እንኳን የሟች ቁጥር አርባ ስድስት ላይ ነው ያለ አሁን ከጄሬ የደረሰ አርባ ስድስት ነው ያለ ወደ አርባ ስድስት ሞት ላይ ደርሰናል አሁን ሌላ አስተያየት ሰጪ በበኩሉ የተገደሉ ሰዎች ሁኔታ አሁንም በአእምሮዬ ይመላለሳል ይላል። ሁኔታውን መቼም ቢሆን አልረሳውም ሲልም ያሳደረበትን ስሜት ይገልጻል። እኔ ምናልባት አሁን ራሱ ውስጥ የጥሩ ያለም እስካሁን ድረስ ገና በአእምሮዬም አልተመለስኩም። መቼም ሰውን ያህል እንደዛ ሆኖ ከሰውነት ወደ ሰው ያለመሆን መስሎ ሲታይ በጣም ቀውቃል። ነፍሰጡሮች ያለ ጊዜያቸው ሳይገላገሉ ስድስት እናቶች የሞቱች

አረማን የለም እዚ አንድ ነገር የለም። አሁን ምናልባት ከዛ ሰላሳ ኪሎ ሜትር ኒሮ ባሉ ሲባለ ሰናቸውን ገዛ ነው እ እኛ ምንም ነገር የለም። የመጀመሪያውና አራተኛው አስተያየት ሰጪዎች ቀደም ሲል ጥቅምት አራት ሁለት ሺህ አስራ ሰባት ዓመተ ምሕረት በከተማይቱ የሄሊኮፕተር ጥቃት ተፈጽሞ አንዲት ልጅ መገደሏን ተናግረዋል። ከዚያን ቀን አንስቶም የከተማዋ ነዋሪዎች ሌላ ከዚህም የከፋ ጥቃት ሊከተል ይችላል የሚል ስጋት ውስጥ መቆየታቸውን ተናግረዋል። አራተኛው አስተያየት ሰጪ በበኩሉ በጥቃቱ የተጎዱት ሰዎች ብዛት ከዚህም ሊጨምር እንደሚችል ስጋቱን ገልጠዋል። ሽላለ ወይም በቀሎ የሚባል አንድ ገበሬ አለ እዛ ውስጥ ያልታያ ገና ሰው ሁሉም ሰው ወደ ቤት ስላልገባ ምንም ሰው የሌለ ስለሆነ ትንሽ ሰዎች ነው ያለምን። እዛ ለመግባት ደግሞ መቼም አስከሬን ያህል ወድቆ ሲገኝ ተብሎ ዝም ብሎ ያለ ሰው አለ ገና ያልታየ ማለት ነው። ስትመጣ እንረጣለን አሁን ልትልብና አሁን ልትልብነው ሰው ስታድ ደግሞ ማንሳት እንገባለን። ስግነታን እንሮጣለን። እንደዛ እየሆነበት የጤና ጣቢያው ባልደረባ በበኩላቸው ተፈጸመ የተባለውን የድሮን ጥቃት ተከትሎ በማግስቱ ቁጥራቸው ወደ አንድ ሺህ የሚገመት የመንግስት የጸጥታ ኃይሎች ወደ ከተማይቱ መግባታቸውንና በሺዎች የሚቆጠሩ ነዋሪዎችም ይህን ተከትሎ ከተማይቱን ለቀው በመውጣት በየጫካው እየኖሩ መሆናቸውን አመልክተዋል። የተወሰኑት ደግሞ በገጠር አካባቢዎች ከሚኖሩ ቤተሰቦቻቸው ዘንድ መሄዳቸውን ተናግረዋል። ከተማ ውስጥ ፈልሷል፣ አንድም ሕዝብ የለም። ከተማ ውስጥ ነዋሪ አንድም ሰው የለም። በየጫካው ነው የሚኖረው። ሐዘኗል በቃ ብሎ ደግሞ በማግስቱ መከላከያ ያላከብል ከአንድ ሺህ ያላነስ መከላከያ ሰራዊት መጣ። መጦ ቤቱን እየፈነቀለ እያቃጠለ አሁንም ያገኙትን ህጻናት ላይ እየደበደቡ። የአሜሪካ ድምፅ የፌዴራልና የመንግስት ስራ ኃላፊዎችን በሰሜን ጎጃም ተፈጸመ በተባለው የድሮን ጥቃት ዙሪያ አስተያየት እንዲሰጡ ጠይቋል። ስለ ጉዳዩ የተጠየቁት የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ደሳሌኝ ጣሰው ጥቃቱ ስለመፈጸሙ የማውቀው ነገር የለም፣ መረጃው አልደረሰኝም ሲሉ መልሰዋል። ቢሮአቸው ጉዳዩን እንደሚያጣራም በስልክ ገልጸውልናል። አቶ ደሳለኝ በጉዳዩ ላይ ዛሬ አስተያየት እንደሚሰጡ በትላንትና ዕለት ያመለከቱ ቢሆንም የእጅ ስልካቸው ባለመነሳቱ ግን ምላሻቸውን ለማካተት ያደረግነው ጥረት ሳይሳካ ቀርቷል። የአማራ ክልል የኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው በበኩላቸው ስለ ጉዳዩ አስተያየት እንዲሰጡ በስልክና በአጭር የጽሑፍ መልእክት ተጠይቀው ነበር። ይሁን እንጂ እስካሁን ምላሽ አልሰጡም። በአማራ ክልል የሰሜን ጎጃም ዞን አስተዳደር ቃል አቀባይ አቶ ቴዎድሮስ መስፍንም እንደዚሁ ዕረፍት ላይ ስለሆንኩኝ ስለ ጉዳዩ የማውቀው ነገር የለም የሚል ምላሽ ቢሰጡም የዞኑን ኃላፊዎች አድራሻ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል። የመንግሥት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በስልክና በአጭር የጽሑፍ መልእክት አስተያየት እንዲሰጡ ቢጠየቁም እርሳቸውም እስካሁን የሰጡት ምላሽ የለም። በደቡብ አቸፈር ተጎድተዋል የተባሉት ሰዎች የሕክምና እርዳታ ተደርጎላቸው እንደሆነ የተጠየቀው የኢትዮጵያ ቀይ መስቀል ማኅበር በበኩሉ በግንኙነት እክል ምክንያት በአካባቢው ካሉ ሰራተኞቻችን ጋር መገናኘት ስላልቻለን ስለዚህ ጉዳይ የምናውቀው ነገር የለም ብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን የክትትልና ምርመራ ክልላዊ ዲሬክተር ዶክተር ዓለሙ ምህረቱ በአሜሪካ ድምፅ ባጋሩት አጭር የጽሑፍ መልእክት በደቡብ አቸፈር ዝብስት ከተማ ላይ ተፈጸመ ስለተባለው የድሮን ጥቃትና ሌሎች መሰል ጥቃቶች እያጣራን ነው ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን የባህር ዳር ቅርንጫፍ ጽህፈት ቤት ኃላፊ አቶ አለባቸው ብርሃኑም እንዲሁ በአጭር የጽሑፍ መልእክት በሰጡት አስተያየት ተፈጸመ ስለተባለው የድሮን ጥቃት ሰምተናል። ሆኖም ጉዳዩን በተመለከተ ምርመራ ለማካሄድ መረጃ እያሰባሰብን በመሆኑ በአሁኑ ወቅት ለመገናኛ ብዙሃን የምናጋራው መረጃ የለም ብለዋል። ምርመራው ሲጠናቀቅ ግን የደረሱበትን ለመገናኛ ብዙሃን ይፋ እንደሚያደርጉ አመልክተዋል። አቃቤ ሕግ የ51 የሽብር ተከሳሾችን ክስ አሻሽሎ አቀረበ። አቃቤ ሕግ በነ ዶክተር ወንደሰን አሰፋን የክስ መዝገብ በሽብር ወንጀል የተከሰሱትን የተከሰሱትን 51 ተከሳሾች ክስ ዛሬ አሻሽሎ አቅርቧል። ተከሳሾቹ ከዚህ ቀደም ክሱ እንዲሻሻል ያቀረቡትን ጥያቄ አቃቤ ሕግ ባለመቀበል አቤቱታ አቅርቦበት የነበረ ቢሆንም ፍርድ ቤቱ ክሱ እንዲሻሻል የሰጠውን ውሳኔ ተከትሎ ዛሬ ክሱን አሻሽሎ አቅርቧል። ችሎቱን የተከታተለው ኬኔዲ አባተ ነው። ተከታዩን ዘገባ አሰናድቷል። በእነ ዶክተር ወንዶሰን አሰፋ መዝገብ ሰኔ አንድ ቀን 2015 ዓ.ም በአቃቤ ሕግ የሽብር ክስ የተመሰረተባቸው ተከሳሾች ቀርቦባቸው የነበረው ክስ ተከሳሾቹ በዋና ወንጀል አድራጊነት ፈጽመዋል በተባለው የሽብር ወንጀል የ217 ሰዎች ህይወት ማለፉን ብዙዎች መጎዳታቸውንና ከፍተኛ ንብረትን መውደሙን የሚያመለክት ሲሆን ህይወታቸው አልፏል የተባሉ ሰዎች በስም ተጠቅሰው ሌሎች ጉዳቶችም በዝርዝር ተገልጸው ክሱ እንዲሻሻል ተከሳሾቹ ለፍርድ ቤቱ ያቀረቡት አቤቱታ ተቀባይነት ለማግኘት በማግኘቱ አቃቤ ህግ ዛሬ ማክሰኞ ህዳር ሶስት ቀን ክሱን አሻሽሎ አቅርበዋል። ከተከሳሽ ጠበቆች አንዱ የሆኑት ጠበቃና የህግ አማካሪ ሄኖክ አክሊሉ ተሻሽሎ የቀረበው የክስ ጭብጥ ምን እንደሆነ ለአሜሪካ ድምጽ አስረድተዋል። ወደ 68 ገጽ ጠጋ አሻሽሎ አቅርቧል። ይሻሻል ሲባል የተባሉት ነጥቦች ምንድን ነው? በክሱ ላይ ጉዳት የደረሰባቸው ሰዎች፣ የሞቱ የተባሉ፣ አካላቸውን ያጡ የተባሉ፣ ጉዳት ደረሰበት የተባለው ንብረት ይዘረዘር የሚል ነበረ። በዛ መሰረት አቃቢ ህግ አሻሽ ያቅርብ ያለው ብሏል። ከዚህ በፊት በነበረው ሁኔታ የሟቾች ስምና ጉዳት የደረሰባቸው ቢዘረዘር በተለይ ምስክር ከሆኑት ላይ ጉዳት ሊደርስባቸው ይችላል በሚል ላሻሽ ላይ አይገባኝም ብሎ ሲከራከር ነበረ እና እሱ ክርክር ሰበር ደረጃ ደርሷል። እኛ እንግዲህ ባለን መረጃ የተከራከር ነው ጠቅላይ ፍርድ ቤት ድረስ ነው። ነገር ግን አቃቢ ህግ ሰበር ሄዶ ለህዳር አራት የሰበሩ ፍርድ ቤት ቀጠሮ ሰጥቶበት ነበር። ነገር ግን አቃቢ ህግ ያንን እንግዲህ ምን እንዳደረጉት አናውቅም። ዛሬ ግን የተሻሻለውን ክስ ይዞ ቀርቧል ማለት ነው። ተሻሽሎ በቀረበው የክስ ፋይል ላይ ተቃውሞ እንደሌላቸው ተከሳሾቹ በጠበቆቻቸው አማካኝነት ለችሎቱ ገልጸዋል። ተከሳሾቹ በክሳቸው ላይ የእምነት ክህደት ቃላቸውን ለመስጠትም ዝግጁ መሆናቸውን የገለጹ ቢሆንም በቁጥጥር ስር ከሚገኙት ተከሳሾች መካከል አምስቱ በዛሬው ችሎት ላይ ባለመገኘታቸው ምክንያት ለህዳር አምስት ቀን ተለዋጭ ቀጠሮ ተሰጥቷል። አምስቱ ተከሳሾች ዛሬ ያልተገኙት በህመም ምክንያት መሆኑን የማረሚያ ቤት ተወካዮች ለፍርድ ቤቱ ገልጸዋል። በክስ መዝገቡ ላይ ከተጠቀሱት 51 የሽብር ወንጀል ተከሳሾች መካከል አራት የመገናኛ ብዙሃን ባለሙያዎችን ጨምሮ 23ቱ በቁጥጥር ስር ውለው ጉዳያቸውን በመከታተል ላይ የነበሩ ሲሆኑ ከመካከላቸው አንዱ ለህክምና እንደወጡ ማምለጣቸውን የማረሚያ ቤት ተወካዮች ከዚህ ቀደም ለፍርድ ቤት ማሳወቃቸውን መዘገባችን ይታወቃል። በቁጥጥር ስር ከሚገኙት መካከል ብዙዎቹ ለእስር ከተዳረጉ አንድ ዓመት ከስምንት ወር የሚሆን ጊዜ አስቆጥረዋል። ያልተያዙ ተከሳሾችን በተመለከተ በፍርድ ቤት ትእዛዝ መሰረት በጋዜጣ ጥሪ ተደርጎላቸው እንዳልቀረቡ ተገልጿል። ይህ በሂደቱ ላይ ይኖረዋል ተብሎ ስለሚገመተው ተጽዕኖ ተጠይቀው አቶ ሄኖክ አክሊሉ ተከታዩም ብለዋል። እንግዲህ አሁን በክሱ ላይ በርካታ ተከሳሾች ነው ያሉት። ያልመጡ አሉ፣ ያልተያዙ አሉ፣ ውጭ ሀገር የሚገኙ አሉ፣ አሁንም ደግሞ በረሃ ላይ ደግሞ ያሉ አሉ። ጋዜጠኞች የሆኑ እንደነ ሙልጌታ አንበርብር የመሳሰሉት ሀገር ውጭ ናቸው ያሉት፣ እንደነ ምሬ ወዳጁ የመሳሰሉት ደግሞ አሁን ሀገር ውስጥም ያሉ እንግዲህ የጋዜጣ ጥሪውን አድርገው አይተው ይመጣሉ የሚል ነው እንግዲህ የሕጉ ግምት የነበረው። እሱ አልሆነም። ፍርድ ቤቱ የሕጉን ስርዓት በጋዜጣ እንዲጠራ ከተደረገ በኋላ ምን ቀጣይ እናርግ የሚለውን ችሎቱ ከአካባቢ ሕግ ጋር የሚለውን ሰምቶ የሚወስነው ነው የሚሆነው። ነገር ግን የቀረቡትን ተከሳሾች በተመለከተ ግን ምንም ጉዳያቸውን የሚያስተጓጉልና የሚያጓትት አይሆንም ማለት ነው። አራት የመገናኛ ብዙሀን ባለሙያዎችን ጨምሮ በነ ዶክተር ወንዶሰና አሰፋ መዝገብ ስር የሚገኙ 51 ተከሳሾች በአማራ ክልል ከሚንቀሳቀሰውና መንግስት ጽንፈኛ ኃይል ብሎ ከሚጠራው የፋኖ ታጣቂ ቡድን ጋር በመሆን የአማራ ክልልን ከፍተኛ የመንግስት ባለስልጣናት በመግደል የክልሉን ቀጥሎም የፌዴራሉን መንግስት ስልጣን በኃይል ለመቆጣጠር በማሰብ ከ2014 ዓ ም ጀምሮ የሽብር ድርጊት ፈጥመዋል በሚል ነው ክስ የቀረበባቸው ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አስከትለን የምናልፈው ወደ ጎረቤት ሀገር ሱዳን ነው። የሰላማዊ ዜጎች ጥቃት የበዛባት ሱዳን ተከላካይ ኃይል ያስፈልጋታል ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት ሂዩማን ራይትስ ዋች አስታወቀ። ታዋቂው የሰብአዊ መብት ተሟጋች ቡድን በሱዳን አልጀዚራ አልጀዚራ ግዛት የፈጥኖ ደራሽ ኃይሎች ለሰላማዊ ዜጎች ላይ በስፋት እየፈጸሙት ነው የሚባለውን የቅርብ ጊዜ ጥቃት ተከትሎ በሱዳን የሰላም አስከባሪ ኃይል እንዲሰማራ እየጠየቀ ነው። ሂዩማን ራይትስ ዋች ሁኔታው እጅግ አስከፊ ከመሆኑ የተነሳም ሕዝቡን ከጥቃት የመጠበቅ ተልዕኮ ያስፈልጋል ብሏል። መሐመድ ዩሱፍ ያደረሰን ዘገባ ደረጀ ደስታ እንደሚከተለው አሰናድቶታል። ሀገር በቀሉ የዲሞክራሲ ተሟጋች ቡድን የዋድ ማዳኒ ኮሚቴ እንደገለጸው እንደ ኤሮፓ አቆጣጠር ጥቅም ታያ በደቡብ ምስራቅ አልጀዚራ ግዛት ውከት ከጀመረ በኋላ 169 ሰዎች ተገድለዋል። ጥቃቱ የጀመረው አንድ የፈጥኖ ደራሽ ኃይሎች አዛዥ ከድተው የሱዳን ጦርን ከተቀላቀሉ በኋላ ነው። የመብት ተሟጋቾች እንደዘገቡት በምላሹ ፈጥኖ ደራሹ ወታደሮች በአዛዡ ትውልድ አካባቢ ወደሚገኙ መንደሮችና ከተሞች በመግባት ግድያና እንግልት ፈጽመዋል። ላቲሺያ ባደር የሂዩማን ራይትስ ዋች የአፍሪካ ምክትል ዳይሬክተር ናቸው። ባደር ጥሰቶቹ ከ18 ወራት በላይ በዘለቀው ጦርነት በሚማቀቀው ሕዝብ ላይ ተጨማሪ ችግሮች እንዳመጡበት ይናገራሉ። Sudanese women's rights groups have been documenting cases of sexual violence against women and girls in these towns. ን የሱዳን ሴቶች መብቶች ተሟጋች ድርጅቶች በእነዚህ ከተሞች እና መንደሮች ውስጥ በሴቶች እና ልጃገረዶች ላይ የሚፈጸሙ ጾታዊ ጥቃቶችን እየመዘገቡ ነው። እዚህ እየተነጋገርን ያለ ነው፣ ባለፉት ሳምንታት ውስጥ ጥቃት ስለደረሰባቸው ከሰላሳ በላይ ከተሞች እና መንደሮች ነው። ጥቃቶቹ አሁንም እንደቀጠሉ ናቸው። ሰዎች ቀድሞውንም ተፈናቅለው ወደ መጡበትና ትተውትም ወደ ሄዱበት አካባቢ በርካታ ሰዎች ተፈናቅለው እንዲመጡ ምክንያት ሆኗል። ስለዚህ ባለው ላይ ተደራራቢ ችግር እየጨመረ ነው። ፈጥኖ ደራሹ ጦር በጀዚራ ግዛት ውስጥ የሚገኙ ማህበረሰቦችን አለማጥቃቱንና ይልቁንም የሱዳን ጦር ኃይሎችን የአካባቢውን ማህበረሰቦች እያስታጠቁ ነው ሲሉ ይከሳሉ። የፈጥኖ ደራሹና የሱዳን ጦር ካለፈው ዓመት ሚያዝያ ጀምሮ ጦርነት ውስጥ ናቸው። የስልጣን ሽኩቻ ውስጥ ገብተው የቀሩት ተፎካካሪ ጀኔራሎቹ ሁለቱን ተዋጊ ወገኖች ይመራሉ። የሁማን ራይትስ ዋች እና ሌሎች ታዛቢዎች ሰላማዊ ሰዎችን ለመጠበቅ በሚል ተስፋ ወደ ጀዚራና ሌሎች የሱዳን ክፍሎች ሰላም አስከባሪ ኃይል እንዲሰማራ እየጠየቁ ነው። በድጋሚ አሁንም ላቲሽያ ባደር getting a presence on the ground which could play a role to deter further attacks on civilians. በሲቪሎች ላይ የሚደርሱ ተጨማሪ ጥቃቶችን የመከላከል ሚና የሚጫወት ኃይል በቦታው መገኘትና የሰብአዊነት ተግዳሮቶችን መከታተል እጅግ ወሳኝ ነው። ይሁን እንጂ በቦታው ተገኝቶ መሬት ላይ የሚደረገውን ጥረት ማጠናከር በአካባቢው የተኩስ አቁም ጥረቶች እንዲኖሩ ለአደጋ ጊዜ አስቸኳይ እርዳታዎች ወዲያውኑ ለመድረስ መንገድ በመክፈት ከፍተኛ ሚና ይጫወታሉ። አሁን ግን ችግሩ በአካባቢ ደረጃ የሚደረጉ ነገሮች ብቻቸውን በተናጠል ሊደረጉ የሚችሉ አለመሆናቸው ነው። የአፍሪካ ቀንድ የፖለቲካና የደህንነት ተንታኝ አህመድ ሀሺ ወታደሮች ያስፈልጋሉ፣ በተፋላሚ ቡድኖች መሪዎች ላይ ጠንከር ያለ እርምጃ ሊወስዱ ይገባል ይላሉ። ቢያንስ 50 ሺ የተባበሩት መንግስታት ድርጅት ወታደሮችን መላክ ያስፈልጋል። ወንጀለኞችን ጀኔራሎች ወደ ዓለም አቀፍ የወንጀለኞች ፍርድ ቤት ለማቅረብ የእስር ማዘዣ ማውጣት ያስፈልጋል። የተባበሩት መንግስታት ድርጅት እግሩን ግጭቶች በሚካሄዱበት ስፍራ ማሳረፍ አስፈላጊ ነው፤ ምክንያቱም እነዚህ ነገሮች ወደ ትልቅ ሰብአዊ ቀውስ እያመሩ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጽህፈት ቤት ባለፈው ወር ባወጣው ዘገባ በሱዳን ምዕራባዊ ዳርፉር ክልል በአልጀዚራ አካባቢ በተደጋጋሚ የሚፈጸመው የሰብአዊ መብት ረገጣ እጅግ ያስደነገጠው መሆኑን ገልጿል። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በዚህ ወር መጨረሻ በሱዳን ላይ በቀረበው ሪፖርት ላይ ለመወያየት አቅዷል። ሶማሊላንድ አጠቃላይ ምርጫ ልታካሄድ ነው። በምስራቅ አፍሪካ የምትገኘው የሶማሊላንድ ተገንጣይ ክልል በጎርጎሮሳያኑ ነገ ህዳር 13 አጠቃላይ ምርጫ ታካሂዳለች። ራሷን ሪፐብሊክ ብላ በማወጅ ከዓለም አቀፉ ማህበረሰብ እውቅና ለማግኘት እየገፋች በሄደችና በቀጠና ውስጥ ትልቅ ሚና መጫወት ስትጀምር ውጤቱ ለሶማሊያ ለአፍሪካ ቀንድ ብሎም ከዚያ በላይ ምን አይነት ትርጉም ይኖረዋል የሚለውን ሄንሪ ዊልኪንስ እንደሚከተለው ዘግቦታል። ከሶማሊያ ራሷን የነጠለችው ሶማሊላንድ ነገ ረቡዕ አጠቃላይ ምርጫ ታካሄዳለች። በስልጣን ላይ ያሉት ፕሬዚዳንት ሙሴ ቢሂ አብዲ ወይም ደግሞ ኩልሚዬ የተሰኘው የህብረት ፓርቲያቸው ሁለተኛ ዙር የስልጣን ዘመንን ለማረጋገጥ ተስፋ ጥሏል። ተቀናቃኛቸው አብድራህማን መሐመድ አብዱላሂ ዋዳኒ የተሰኘው ብሔራዊ ፓርቲ ነው። ምርጫውን ማንም ያሸንፍ ማን፣ ዋናው ነገር በጎርጎሮሳውያኑ 1991 ከሶማሊያ የተነጠለችው ሶማሊላንድን ራስ ገዝነት በዓለም አቀፍ ደረጃ ማረጋገጥ ዋናው ጉዳይ መሆኑን መራጮች ይናገራሉ። መሐሙድ መሐመድ ሐሰን መምህር ናቸው። ለዓለም አቀፉ ማህበረሰብ እውቅና እንዲሰጠን መልእክት እየላክን ነው። ሶማሌላንድ ሙሉ ለሙሉ ራሱን የቻለ መንግስት ነው። የራሱ የፖለቲካ ፓርቲዎችም አሉት። የመገበያያ ገንዘብም አለን። ከሶማሊያ የተለየ ነው። መረጋጋት አለ። ዲሞክራቲክ ሀገር ነው። ለየትኛውም ሀገር ሆነ ዓለም አቀፍ ተቋም ሶማሊላንድ ራስ ገዝ ሀገር ናት ብሎ እውቅና አልሰጠም። በሶማሊላንድ መዲና ሀርጌሳ የፖለቲካ ተንታኝ የሆኑት ሙሐመድ አብድራህማን በስልጣን ላይ ያሉት እንዲሁም ተቀናቃኞቻቸው የጎላ የአካሄድ ልዩነት አላቸው ይላሉ። ለምሳሌ ጉዳዩ ከሶማሊያ ጋር የሚደረገውን ውይይት አሁን ያለው መንግስት አይቀበለውም። ተቃዋሚዎች ደግሞ ከሶማሊያ ጋር መነጋገር ጠቃሚ ነው ብለው ያስባሉ። አንደኛው ከሶማሊያ ጋር ለመገዳደር የበለጠ ሲያስብ፣ ሌላኛው ደግሞ ስለ ውይይት የበለጠ ያተኩራል። ያ አንዱ ጉዳይ ሲሆን ሌላው ጉዳይ ሶማሌላንድ ከኢትዮጵያ ጋር የተፈራረመችው የመግባቢያ ስምምነት ነው። በአውሮፓውያኑ ጥር 2024 መግቢያ ላይ በኢትዮጵያና በሶማሌላንድ መካከል የተፈረመው የመግባቢያ ሰነድ ሶማሌላንድ ወደብና የባህር ዳርቻ እንዲሁም የጦር ሰፈር ለወደብ አልባዋ ኢትዮጵያ ለመስጠት ስምምነት ላይ የደረሰችበት ወቅት ነው። ሁኔታው ሶማሌላንድ በቀጠናው ሰፋ ያለ ሚና እንዲኖራት የሚያደ ና እውቅናን የሚያስገኝ ነው። ሰላም ታደሰ በደቡብ አፍሪካ የሚገኘው የደህንነት ምርምር ተቋም ባልደረባ ናቸው። ለሶማሌላንድ ብቻ ሳይሆን ለመላ ቀጠናው ትልቅ ጉዳይ ነው። አሁን ከሶማሌላንድ ጋር የተደረሰው ስምምነት ከኢኮኖሚያዊ ገጽታው ባሻገር አንዳንድ ወታደራዊ ጉዳዮችንም ያካትታል። የቀይ ባህር ጠፈር ለቀጠናው ብቻ ሳይሆን በዓለም አቀፍ ደረጃም እጅግ ወሳኝ የሆነ የውሃ አካል ነው። ሶማሊያ የመግባቢያ ስምምነቱን በጥብቅ ተቃውማለች። በአፍሪካ ቀንድ ከፍተኛ ተጽዕኖ ያላት ከታይዋን ጋር በተመሳሳይ ሁኔታ ውስጥ የምትገኘው ቻይናም ስምምነቱን ተቃውማለች። ይሁን እንጂ በነገው ምርጫ ማንም ያሸንፍ ማን ይላሉ የፖለቲካ ተንታኙ አብድራህማን። የመግባቢያ ስምምነቱም ሆነ ሶማሊላንድ የራሷን መብት በራሳ የመወሰን ፍላጎቷን አያስቆመውም። ስለሱ ምንም ጥርጥር የለውም። በሶማሌላንድ ከፍተኛውን ስልጣን ለመያዝ የሚወዳደሩት እጩዎች ሶማሌላንድ ነጻ የመሆን መብት እንዳላት ያምናሉ። ሰላም ታደሰ፣ ጎረቤት ሀገራት የሶማሌላንድን ራስ ገዝነት ለማመን ቸልተኛ የሆኑት ሁኔታው በገዛ ሀገራቸው የሚገኙ ተገንጣዮችን እንዳያበረታታ በመስጋት ነው ይላሉ። ለሄነሪ ዊልኪንስ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ተመልካቾቻችን ዝግጅቶቻችን ይቀጥላሉ። ትራምፕ ቀዳሚ የውጭ ፖሊሲ ግባቸውን በጋዛና በዩክሬን ጉዳይ ላይ አድርገዋል። ትራምፕ ቅድሚያ ለአሜሪካ ከሚለው መርሃቸው ጋር ወደ ዋይት ሀውስ ለመመለስ ከገቡት ቃል ያለፈ የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ በመጪው አስተዳደራቸው ምን እንደሚመስል እስካሁን ድረስ ዝርዝር መረጃ አልሰጡም። ይሁንና በምርጫው ማሸነፋቸውን ተከትሎ ከተለያዩ መሪዎች ጋር ባደረጓቸው የመጀመሪያ ንግግሮችም በመካከለኛው ምስራቅና በዩክሬን እየተካሄዱ ያሉት የሚያደርጉትን ግጭቶች በፍጥነት ለማስቆም የገቡትን ቃል እውን የሚያደርጉበትን እቅድ ማቀዳቸውን ጠቁመዋል። የአሜሪካ ድምጿ የዋይት ሀውስ ቢሮ ኃላፊ ፓትሲ ዊዳስኳራ ያጠናቀረችውን ዘገባ አሉላ ከበደ እንደሚከተለው ያቀርበዋል። ዶናልድ ትራምፕ ቅድሚያ ለአሜሪካ ከሚለው የውጭ ፖሊሲያቸው ጋር ወደ ዋይት ሀውስ ሲመለሱ ጋዛ ውስጥ በእስራኤል እና በሐማስ መካከል ያለው ጦርነትና እንዲሁም ሩሲያ በዩክሬን ላይ የፈጸመች ወረራ እንደ ጥላ ገስፈው ከሚታሰቡ ዓለም አቀፍ ጉዳዮች ውስጥ ናቸው። ለእናንተ ለሕዝብ የገባሁትን ቃል ከመጠበቅ የሚያግደኝ ምንም ነገር የለም። አሜሪካን ዳግም አስተማማኝ፣ ጠንካራ፣ የበለጸገች ሀያልና ነጻ አገር እናደርጋለን። የትራምፕ አስተዳደር የሥልጣን ዘመን እንደ አውሮፓውያን የዘመን አቆጣጠር ጥር 22025 ይጀምራል። ይሁን እንጂ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የዩክሬኑን ፕሬዚዳንት ቮሎዲሚር ዘለንስኪን ጨምሮ የተለያዩ የዓለም መሪዎችን ከወዲሁ አነጋግረዋል። ትራምፕ ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋርም ተነጋግረዋል የሚለውን ሞስኮ አስተባብላለች። በሌላ በኩል ትራምፕ ጦርነቶችን በፍጥነት አስቆማለሁ ሲሉ በምርጫ ዘመቻቸው ቃል መግባታቸው ይታወሳል። እንደ ትንታኞችም እይታ ያን ቃላቸውን ለማሳካት ጉጉት አላቸው። ቻርልስ ኩፕቻን በዩናይትድ ስቴትሱ ዓለም አቀፍ የውጭ ፖሊሲና ግንኙነቶች የጥናት ተቋም ከፍተኛ ተመራማሪ ናቸው። እንደኔ አስተያየት የመካከለኛው መስራቅ ጉዳይን በተመለከተ መልእክቱ ከአንዳንድ ሁኔታዎች አንጻር ሲታይ ፈጥነህ ይህ ጦርነት ማብቂያ እንዲያገኝ እናደርግ የሚለው ይመስለኛል። የዩክሬኑን ጦርነት በተመለከተ ደግሞ በአጭሩ አቁም የሚል ነው። በአንጻሩ ትራምፕ እነኝህን ጦርነቶች እንዴት እንደሚያስቆሙ እስካሁን አላብራሩም። ሆኖም ለዩክሬን የተሰጠውን በብዙ ቢሊዮን ዶላር የሚሰላ የዩናይት ስቴትስ እርዳታ በተመለከተ አጥብቀው ይተቻሉ። የጦርነቱ በፍጥነት ማብቃት ማለትም ዘለንስኪ አይሆንም ሲሉት የነበረውን አገራቸው በብዙ አታ ለመስማማት የምትገደድበትን ሁኔታ ሊመስል ይችላል። ዘለንስኪ ለዚህ ጦርነት ፍትሐዊ ፍጻሜ እንዲበጅለት እንሻለን። የጦርነቱ በፍጥነት ማብቃት ማለት ግን ኪሳራ ማለት እንደሆነ እርግጠኛ ነኝ። በኮሪያ ባህረ ገብ መሬት ላይ ያለው ውጥረት እየተካረረ ባለበት በአሁኑ ወቅት ሰሜን ኮሪያ ሞስኮን ለመርዳት በታለመ እቅድ ወታደሮቿን ወደ አካባቢው መላኳን ተከትሎ የዩክሬኑ ግጭት ሰፊ ጂኦ ፖለቲካዊ አንድምታ ሊኖረው የሚችልበት ሁኔታ እየተፈጠረ ነው። በሌላ በኩል ትራምፕ ጋዛ ውስጥ እስራኤል ከሐማስ ጋር እያካሄደ ይችላለችው ጦርነት ብቻ ሳይሆን መጨረሻው ድረስ ሄደው ለማሳካት ትኩረት ያደረጉበት ዕቅዳቸው በሁለተኛው ግንባር እስራኤል ሊባኖስ ውስጥ ከሂዝቦላ ጋር እያካሄደች ያለችውን ጦርነትም ይጨምራል። ሐማስና ሂዝቦላ ሁለቱም ቡድኖች የኢራቅ ሸሪኮችና የዓላማዋም አስፈጻሚዎች ናቸው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በየአቅጣጫው የደቀነችውን ስጋትና አደጋ አይተናል። በአንጻሩ በሰላሙ መስክ እስራኤል የገጠሟትንና ሊስፋፉ የሚችሉ ታላላቅ ዕድሎችን ናያል። ትራምፕ በንግዱ ዘርፍ በተለይም አገራቸው ከቻይና ጋር ባላት የንግድ ልውውጥ ጠንካራ አቋም ወስዳለሁ ሲሉ ቃል ገብተዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በበኩላቸው ለትራምፕ ባስተላለፉት የእንኳን ደስ ያለው መልእክታቸው የተረጋጋ ጤናማና ዘላቂ ግንኙነት በሁለቱ አገሮች መካከል እንዲኖር የሚል ጥሪ አቅርበዋል። የቻይናዋ የውጭ ጉዳይ ሚኒስትር ቃል አቀባይ ማኦኒንግ ታሪክ እንደሚያሳየው ቻይናና ዩናይትድ ስቴትስ ከመተባበር እንደሚጠቀሙና ከግጭት የሚያተርፉት ደግሞ ኪሳራ መሆኑን ሺ ጂንፒንግ ጠቁመዋል። ትራምፕ ሕጋዊ የመኖሪያ ፈቃድ የሌላቸውን ስደተኞች በጅምላ ከሀገር እንደሚያስወጡ በመግለጽ ቃል ገብተዋል። በትላንትና ዕለትም ያንን የገቡትን ቃል እውን ለማድረግ የቀድሞውን የዩናይትድ ስቴትስ ኢሚግሬሽንና የጉምሩክ ጉዳዮች አስፈጻሚ ዲሬክተር ቶም ሆማንን የመጪው አስተዳደራቸው የድንበር ጉዳዮች የበላይ ኃላፊ አድርገው ሰይመዋል። ዓለም አቀፍ ጉባኤን ነው የምንቃኘው። በማስከተል አብዛኛው ምጣኔ ሀብቷ ከከርሰ ምድር በሚወጣ ሀይል ላይ የተመሰረተው አዘርባጃን ዋና ከተማ ባኩ ውስጥ ትላንትና ሰኞ በተጀመረው ሀያ ዘጠነኛው ዓለም አቀፍ የአየር ንብረት ጉባኤ ላይ የዓለም መሪዎች የበካይ ጋዞችን ልቀት ቁጥጥር ማድረግ የሚያስችል እርምጃ እንዲወስድ በመጠየቅ ላይ ይገኛሉ። በተለያዩ የዜና አውታሮች የተጠናቀረውን ዘገባ ስመኝሽ የቆየ እንደሚከተለው ታቀርበዋለች። ትላንት በተጀመረው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ ንግግር ያደረጉት የአዘርባጃን ፕሬዚዳንት ኢሃም አሊዬ ምዕራባውያን ሀገሮች በአዘርባጃን የነዳጅና ጋዝ ኢንዱስትሪ ላይ የሚያሰሙት ትችት ላይ ቁጣ ዘል ንግግር አድርገዋል። ሀገራቸው የተቀነባበረ የስም ማጥፋትና እጅ የመጠምዘዝ ዘመቻ ሰለባ ሆናለች ሲሉም አብራርተዋል። ፕሬዚዳንቱ ይህን ያሉት ወደ ሁለት መቶ የሚጠጉ ሀገራት ሙቀት አማቂ ጋዞችን ልቀት እንዴት መቆጣጠር እንደሚችሉ ለመወያየት በተሰበሰቡበት ጉባኤ የሁለተኛ ቀን ስብሰባ ላይ ነው። እሳቸውን ተከትሎ ንግግር ያደረጉት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሪሽ ዓለም ስጋት ላይ ሆና ከከርሰ ምድር የሚወጣ ኃይልን መጠቀም ምክንያታዊ ያልሆነ ተግባር ነው ብለዋል። አሁን ባለው አካሄድ ያለው ሙቀት በክፍለ ዘመኑ መጨረሻ ሶስት ዲግሪ ሴልሺየስ ላይ ሊደርስ እንደሚችል የተባበሩት መንግስታት ድርጅት አስታውቋል። ይህ አካሄድም የሙቀት ሞገዶችን፣ ከባድ ድርቅ፣ ጠንካራ አውሎ ነፋስ እና ሌሎች አደጋዎችን እያስከተለ ነው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ አመታዊ የሙቀት አማቂ ጋዞች ልቀት ከመቼውም ጊዜ በላይ ከፍተኛ ደረጃ ላይ ደርሶ ባለፈው አመት አንድ ነጥብ ሶስት ከመቶ ደርሷል። እነዚህ ሁለት ተቃራኒ አመለካከቶች የተስተናገዱበት ጉባኤ በአየር ንብረት ለውጥ ድርድር ዙሪያ ያለውን ችግር አጉልቶ ያሳየ ነው። አብዛኞቹ ምዕራባውያን ሀገራት ከከርሰ ምድር የሚወጣ ኃይል ላይ ጥገኛ ሆነው ሳለ ተመሳሳይ ኃይል የሚጠቀሙ ሀገራት ወደ ታዳሽ ኃይል ፊታቸውን እንዲያዞሩ ግፊት ያደርጋሉ። ካርሎ ቦንቴምፖ፣ ኮፐርኒከስ የተሰኘው የአውሮፓ የመሬት ምልከታ ፕሮግራም ውስጥ የአየር ንብረት ለውጥ አገልግሎት ኃላፊ ናቸው። በዓመቱ መጀመሪያ ከኢንዱስትሪ ዘመን በፊት በነበረው የ1.5 ዲግሪ ሴልሲየስ የመገደብ እቅድ በላይ ሆኗል። እንደ አውሮፓውያን አቆጣጠር በ2023 አዘርባጃን ከነዳጅ ከነዳጅና ጋዝ ምርቶ ያገኘችው ገቢ ከአጠቃላይ ኢኮኖሚዋ 35 ከመቶ የሚሆነውን ይይዛል። ከሁለት ዓመት ቀደም ብሎ የገቢዋን 50 ከመቶ የሚሸፍን ነበር። ምናልባት ከሁለት ዓመት በኋላ ከከርሰ ምድር ኃይል የምታገኘው ገቢ 22 ከመቶ ሊቀንስ እንደሚችልም መንግስት አስታውቋል። የሀገራቸውን ዘይትና ጋዝ ሀብት የእግዚአብሔር ስጦታ በማለት የሚገልጹት የአዘርባይጃን ፕሬዚዳንት አሊይቭ በንግግራቸው ሀገራት በእነዚህ የተፈጥሮ ሀብቶች በመታደላቸው ሊወቀሱ አይገባም ብለዋል። በተለይም በዓለም ትልቅ መጠን ያለውን ካርበን ወደ ከባቢ አየር የምትለቀውን አሜሪካንና የአውሮፓ ህብረትን ተችተዋል። በእንግሊዙ ቻትሃም ሀውስ ከፍተኛ ተመራማሪ የሆኑት ሩት ታውንድ ይናገራሉ። ጎን ለጎን ደግሞ ለአየር ንብረት ለውጥ ተጋላጭ ሀገር ናት። ከሀምሳ እስከ ሰባ በመቶ የሚሆነውን ውሃ ከድንበሯ ውጭ ታገኛለች። ስለዚህ በአየር ንብረት ጉዳይ አጣብቅኝ ውስጥ ናት። በዚህም ምክንያት እንደ ራሷ ያሉ ታዳጊ ሀገራትን ወደፊት የሚያራምድ መንገድ ለማግኘት የሚያስችል የገንዘብ ድጋፍ ለማግኘት ከፍተኛ ፍላጎት አላት። በዘንድሮ ስብሰባ ቁልፍ ከሆኑ አጀንዳዎች መካከል የበለፀጉ ሀገራት ከፍተኛ ጉዳት እየደረሰባቸው ላሉ ድሃ ሀገራት የአየር ንብረት ተጽዕኖን መቋቋም እንዲችሉ ይሰጣሉ ተብሎ የሚጠበቀው የገንዘብ ድጋፍ ይገኝበታል። በጉባኤው ላይ ንግግር ያደረጉት የቻይናው ምክትል ጠቅላይ ሚኒስትር ዲንግ ሽዌዥያንግም ይህን አንስተዋል። ያደጉ ሀገራት ለታዳጊ ሀገራት የሚያደርጉትን የገንዘብ ድጋፍና የቴክኖሎጂ ሽግግር እንዲያሳድጉ እንጠይቃለን። ለዓለም አቀፉ የአየር ንብረት ለውጥ ምላሽ የበለጠ በራስ መተማመንና ውሰት እንዲኖረው በዚህ በኮፕ 29 የተሻለ የገንዘብ ድጋፍ ግብ እንዲቀመጥም እንፈልጋለን። ሹይዥንጋ ማክለው ያደጉ ሀገራት የአየር ንብረት ለውጥን ለመግታት ያላቸው ተነሳሽነት እንዲጨምርና የበካይ ጋዝ ልቀትን ለመቀነስ ተነሳሽነት እንዲወስዱ ጠይቀዋል። ቻይና እንደ አውሮፓያን አቆጣጠር ከ2060 በፊት የካርበን ልቀቷን ዜሮ ለማድረግ እርምጃዎች እየወሰደች መሆኗን ገልጸዋል። ከቀናት በፊት በተካሄደው የዩናይትድ ስቴትስ ምርጫ ዶናልድ ትራምፕ ማሸነፋቸውም ሌላው በጉባኤው ላይ አንዣበበ ጉዳይ ነው። ትራምፕ በድጋሚ የአየር ንብረት ግቦችን ካስቀመጠው የፓሪስ ስምምነት አሜሪካን ሊያስወጡ ይችላሉ። ጎን ለጎን ደግሞ ከቻይና ጋር የሚካሄደው የንግድ ጦርነት አለ። በካሊፎርኒያ ከሚከሰተው ሰደድ እሳት አንስቶ በስፔን ቫሌንሺያ የሰዎችን ሕይወት እስካጠፋው ጎርፍ የአየር ንብረት ለውጥ ከፍተኛ የአየር ሁኔታን እያባባሰ መሆኑን የሳይንስ ባለሙያዎች ይናገራሉ። አስቸኳይ እርምጃ ካልተወሰደ ምናልባት ሁኔታው ከዚህም የከፋ ይሆናል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ለመጪው የአፍሪካ ኮሚሽን ዋና ጸሐፊ የምረጡ እንቅስቀሳ ተጀምሯል። የአፍሪካ ህብረት ዋና ጸሐፊ ምርጫ በመጪው የካቲት ወር መጀመሪያ ላይ ይካሄዳል። በቦታው በተወዳዳሪነት የቀረቡት የቀድሞ የሞሪሸስ ውጭ ጉዳይ ሚኒስትር አኒ ገያን፣ ከ2005 እስካሁን ድረስ የጅቡቲ ውጭ ጉዳይ ሚኒስትር ሆኖ እያገለገሉ ያሉት መሐመድ አል ዩሱፍ፣ የቀድሞ የኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ እና የቀድሞ የማዳጋስካር ውጭ ጉዳይ ሚኒስትር ሪቻርድ ራንድሪያ ናቸው። ገልሞ ዳዊት በመጪው የካቲት ወር ለሚካሄደው የአፍሪካ ህብረት ዋና ጸሐፊ ምርጫ ቅስቀሳ በአዲስ አበባ ላይ የጀመሩት ራይላ ኦዲንጋ ውድድሩን ቢያሸንፉ ለህብረቱ ሊያከናውኑ ያሰቡትን ተግባር አብራርተዋል። ያለ አንዳች ፍራቻና ማመንታት መግለጽ የምፈልገው በዚህ ቤት ውስጥ የህብረቱ አባል ሀገራት ተነጋግረው ከሚያሳልፉት 93 በመቶ በላይ የሚሆነው ውሳኔ ተግባራዊ አይሆንም። ይህን አሁን በስራ ላይ ካሉት ኮሚሽነር ሙሳ ፋቂም አረጋግጫለሁ። ይህ ይህን ህብረት የወሬ ቋት ብቻ ያደረገ ተግባር ነው ብዬ ነው የማምነው። የህብረቱ ስብሰባ ውጤቶች በስራ ላይ መዋል አለባቸው። ካልዋሉ ደግሞ ምክንያታቸው ሊገለጽ ይገባዋል። ይህ እንዲሆን ነው የምሰራው። ከ2018 እስከ 2023 የአፍሪካ ህብረት መሰረተ ልማት ማስፋፊያ ተወካይ ሆነው እንዳገለገሉ የገለጹት ራይላ ይህ ተሞክሮ በአፍሪካ አለ ያሉት የመሰረተ ልማት ችግር መፍትሄን እንዲረዱ ስላስቻላቸው ይህን ለመፍታትም እሰራለሁ ብለዋል። ራይላ በተለይ በአህጉሩ ያሉት መሰረተ ልማቶች ያልተሳሰሩ በመሆናቸው ይህ ብዙ አፍሪካውያንን ለችግር ዳርገዋል ብለዋል። ሌላ ደግሞ እኛው አፍሪካውያን እርስ በራሳችን ላይ ያስቀመጥነው ችግር ነው። ለምሳሌ ወዳጄና የንግድ ሰው አሊኮ ዳንጎቴ ባለፈው ራይላ እኔ አፍሪካዊ ሆኜ አፍሪካ ውስጥ ለመዞር ሰላሳ አምስት ቪዛ ያስፈልገኛል፣ ፈረንሳዊ ጓዶቼ ግን ምንም ቪዛ አያስፈልጋቸውም አለኝ። በዚህ መልክ አፍሪካዊ ተወላጅ ሆነህ እንዴት ነው ልትወዳደር የምትችለው? ይልቁንም አፍሪካዊ በመሆንህ እየተቀጣህ ነህ። በእውነቱ እንዲህ መሰል ውሳኔዎች ደደብና ቅል የሚያስመስልሁ ናቸው። በፊት ለምሳሌ በአውሮፓ መንቀሳቀስ አስቸጋሪ ነበረ። አሁን ሸንገን ቪዛ ከመጣ ወዲህ ይህ ታሪክ ሆነዋል። እኔም የአፍሪካ ሕብረት ቪዛ ተግባር ላይ እንዲውል እሰራለሁ። ከራይላ ጋር የቀድሞ የሞሪሸስ ውጭ ጉዳይ ሚኒስትር አናግያን ከ2005 እስከ አሁን የጅቡቲ ውጭ ጉዳይ ሚኒስትር ሆነው እያገለገሉ ያሉት መሐሙድ አሊ ዩሱፍ የቀድሞ የማደጋስካር ውጭ ጉዳይ ሚኒስትር ሪቻርድ ራንድሪያ በዚህ በህብረቱ ዋና ጸሐፊ ውድድር እንደሚሳተፉ ይጠበቃል። ከአሜሪካ ድምፅ ዘጋቢ አሮ ማሩፍ ጋራ ቆይታ ያደረጉት የህብረቱ ዋና ጸሐፊ እጩ ተወዳዳሪ መሐሙድ አሊ ዩሱፍ ስለ ውድድሩ እንዲህ ብለዋል። እኔ የዲፕሎማሲ ስራን ከጀመርኩ ወዲህ የጅቡቲ ውጭ ጉዳይ ሚኒስትርነት ስራንም ከ2005 አንስቼ በመከወን ላይ ነኝ። የአፍሪካ ህብረት ዋና ጸሐፊ ለመሆንም እየታገልኩ ነው። በዲፕሎማሲ በኩል አስፈላጊ የሚባለውን ድጋፍና ሀብትም አለኝ። ከፈጣሪ ጋራ ይህን ውድድር አሸንፋለሁ ብዬ አስባለሁ። አሊ ዩሱፍ ይህን ውድድር ካሸነፉ በመቶ ቀን ውስጥ የሚሰሩትን ተግባራት መለየታቸውንና ዓልም ያለው ያሉትን እቅድ ያሳካል ያሉት የሰው ኃይልንም እንደሚያደራጁ ተናግረዋል። በእውነቱ ከሆነ በዚህ ህብረት ይፋ ከሚደረጉት መርሃ ግብሮችና ስምምነቶች ብዙዎቹ ተግባራዊ አይደረጉም። ለምሳሌ አህጉሩን በመሠረተ ልማቶች ማስተሳሰር፣ የአፍሪካ ፓስፖርት እቅድ፣ የአፍሪካ ነፃ የንግድ ቀጣና ውሳኔና ስምምነትን ጨምሮ በሥራ ላይ አልዋሉም። ለዚህ ደንቦችና ህግጋት መሻሻል አለባቸው። ይህም ጊዜ ሊፈጅ ይችላል። እንዲሳካ ሙሉ አፍሪካዊ የየአካባቢው በይነ መንግስታት ህብረቶች መስራት አለባቸው። እኔም ይህን ለማስተባበር እና ለመስራት አቅመዋለኝ ብዬ አስባለሁ። ህብረቱን ለሁለተኛ ጊዜ የመሩት የአሁኑ የአፍሪካ ህብረት ኮሚሽን ዋና ጸሐፊ ሙሳፋኪ የስራ ዘመናቸውን ዘንድሮ የሚጨርሱ ሲሆን ምትካቸው ሆኖ የሚያገለግል ከታጩ ተወዳዳሪዎች በሚመጣው የካቲት ወር ይመረጣል ተብሎ ይጠበቃል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ። የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸው ዘገባዎች እዚህ ላይ ተጠናቀዋል። በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር በአንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ሀምሳ ሰባት ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ዳር 3 2017 ዓ ም ዝግጅታችን ነበር። ኤደን ገረመው ሳስተናግዳችሁ ቆይቻለው። እንዲሁም ደግሞ ንጉሱ ታምሬ ከስቱዲዮ ስርጭቱን በማቀናበር አብረኝ ነበር። ዋና አዘጋጇ ጽዮን ግርማ ናት። የውብና ማህበራዊ ድረገጽ ፕሮዲሰራችን አባየው ገበያው። ሁላችንም አውረ ስለነበረን ቆይታ እዚ ላይ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪ አምሃሪክ ፌስቡክ ገጽ ላይ በመግባት እዛ ላይ ታደርሱን ዘንድ እንጋብዛለን። እንዲሁም ያመለጧችሁ መሰናዶዎችና ዘገባዎች ከቪ አምሃሪክ ድረገጽ ላይ እንድትከታተሉ እንጋብዛለን ሰላም ጤና ስጥልን በሰላም ደሩ